ቦርዱ በመግለጫው በፖለቲካ ፓርቲዎችና በስነ ምግባር አዋጅ ቁጥር 1162 ህዝባር 2011 በተሰጠው ስልጣን መሰረት ለፖለቲካ ፓርቲዎች ድጋፍና ቁጥጥር እንደሚያደርግ አስታውሰው በኦሮሞ ነጻነት ግንባር አመራሮች መካከል የተፈጠረውን አለመግባባት ለመፍታት ህጋዊና ተደጋጋሚ ጥረቶችን ሲያደርግ እንደነበረም አስታውሷል። የፓርቲው የተወሰነ የስራ አስፈጻሚ አባላት ነሐሴ አንድ ቀን 2012 ዓ.ም በምክትል ሊቀመንበሩ አራርሶ ብቅላ በተፈረመ ማመልከቻ የድርጅቱ ሊቀመንበ ወንበር መታገዳቸው መታገዳቸውን አቤቱታ ሲያስገቡ ከሊቀ አቶ ዳውድ ኢብሳ በኩል ብሔራዊ ምክር ቤት ባደረገው ስብሰባ ምክትል ሊቀ ጨምሮ የስራ አስፈጻሚና የማዕከላዊ ኮሚቴ አባላት ጠቅላላ ጉባኤ እስከሚደረግ ድረስ መታገዳቸውን የሚያስረዳ ማመለከቻ መስከረም ሁለት ቀን 2013 ዓ ም መቀበሉን ቦርዱ አመልክቷል። ቦርዱ የባለሙያዎች ጉባኤ ማቋቋም ጨምረው ለችግሩ ልባት ለመስጠት ያደረጋቸው ሙኮራዎች ስኬታማ ለመሆናቸውን በመግለጫው ያተተው የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይም ጠቅላላ ጉባኤ ማድረግ ችግሩን ለመፍታት ሁነኛ መፍትሄ መሆኑን ጠቁሟል። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ለዶይቼ ቬለ እንዳሉትም በምክትል ሊቀመንበር አራርሶ ብቅላ በኩል ቅሬታውን ለቦርዱ ያስገባ እሳቸው የሚገኙበት ቡድን ውሳኔውን ለመቀበል ዝግጁ ነው። በመሰረቱ ይህ አመራር መካከል የተከሰተው ውዝግብ ለስድስት ወራት የቀጠለለበት ምርጫ ቦርድ መፍትሄ ሊያስገኝለት ሙከራ ሲያደርግ ይህ በመግቢያው ላይ አስቀምጧል። ሲያደርግ የነበረው ስኬታማ ባለመሆኑ ይሄንን እንግዲህ ድርጅቱ በጠቅላላ ጉባኤ እንዲፈታው የሚል ውሳኔ ነው ያስቀመጡት እና ተገቢ ነው ብለን ነው የምንወስደው። አቶ ቶሌራ አክሎ እንዳብራሩትም በሳቸው በኩል ያለው ቡድን ቦርዱ ከዚህ ቀደም ሲሰጣቸው የነበረውን ውሳኔዎች ሲቀበል ቆይቷልም። ሁለታችሁም የሚወክላችሁ የህግ ባለሙያ አቅርቡ ተባለ። በእኛ በኩል አቀርነም፣ በሌላ ወገን ፍቃደኛ አልሆኑም። ሁለተኛው ደግሞ ተወያይታችሁ መፍትሄ ማግኘት ስላልቻላችሁ እኛ አገናኝተን ሁለታችሁን እንዴት ወደ ጠቅላላ ጉባኤ እንደምትሄዱ እናቀራርባችሁ በሚል በራሳቸው ጽህፈት ቤት ለሁለታችንም ጥሪ አቀረቡ። እኛ ጥሪውን ተቀብለን ምርጫ ቦርድ መሰብሰቢ አዳራሽ ስንገኝ እነሱ ደግሞ ፍቃደኛ አልሆኑም ማለት ነው። ይሄ በአጠቃላይ እንግዲህ ችግሩ እንዲፈታ ምን ያህል ፍቃደኝነት አለ በሌላ ወገን የሚለው ለኛ ለብዙ ጊዜ ጥያቄ የነበረና አሁንም የምንጠይቀው ጉዳይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በአሁኑ መግለጫው ቦርዱ እጁ ላይ ባሉት የሕግና አስተዳደር መሳሪያዎች በመጠቀም ሊያግዝ የሚችልበት ተጨማሪ አሰራር አለመኖሩን በመግለጽ በቦርዱ አመራር አባላት በኩል አስተላለፍኩ ባለው ውሳኔው የድርጅቱ መዋቅሮችና አባላት ይህንኑን አውቀው ፓርቲው ጠቅላላ ጉባኤ እንዲያከናውን የሚያስችል ማንኛውንም መንገዶች እንዲጠቀሙ በጥብቅ አሳስባለሁ ብለዋል። የኦኔግ ቃለ ቀባይ ቶሌራ አደባ ይህኛውስ ውሳኔ ምን ያህል ተግባራዊ የመሆን እድል ሊኖረው ይሆን ብለን ጥያቄ አቅርበንላቸው ይህን ብለውናል። እኛ ምንጊዜም ፈቃደኝነት ካለ ችግሩ የሚፈታ ነው። ለእኛ ያን ያህል እንትን አይደለም። አሁን የአመራር አባሎ አባላት የማዕከላዊ ኮሚቴ ጨምሮ ጉዳዩ የሚያገባቸው የድርጅቱ አባላት በሙሉ ተገናኝተው ጠቅላላ ጉባኤ የሚፈታበትን ሁኔታ ማዘጋጀት ግዴታ ነው ወይንም ደግሞ በዛ ላይ መስራት ግዴታ ነው ማለት ነው። በሊቀመንበሩ አቶ ዳውድ ኢብሳ በኩል ያለውን ሀሳብ ለማካተት ጥረት ባደርግም አሁን ላይ በጉዳዩ ላይ ሀሳብ ለመስጠት ፈቃደኛ አለመሆናቸውን ነግረውኛል። ይህኛው ውሳኔስ ተግባራዊ ካልሆነ ቀጣይ እርምጃው ምን ይሆን በምለው ሀሳብ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል ያለውን አስተያየት ለማካተት ወደ ቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ የእጅ ስልክ ብደውልም ምላሽ ማግኘት አልቻልኩም። ለዶችቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።